መንግስታቸው ካደጉ ሀገሮች ለሚገኝ እርዳታ ሲል የፖሊሲ ለውጥ አድርጎ እንደማያውቅ የጠቀሱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደፊትም በዚህ መንገድ የሚመጣ ለውጥ እንደማይኖር ገልጸዋል። ጠቅላይ ሚኒስትሩ ይህንን የገለጹት ባወጣችው የተመሳሳይ ጾታ ግንኙነት ሕግ ምክንያት በዩጋንዳ ላይ እየተደረገ ያለውን ጫና በማስመልከት ለተነሳ ጥያቄ መልስ ሲሰጡ ነው። ከአዲስ አበባ እስክንድር ፍሬው ዝርዝሩን ይዟል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ለሀገራቸው ፓርላማ የህዝብ ተወካዮች ምክር ቤት ያቀረቡት የ2006 የበጀት ዓመት የዘጠኝ ወራት የአፈጻጸም ሪፖርት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች የተነሱበት ነው። ከፓርላማው አባላት የቀረቡ በርካታ ጥያቄዎችን ምላሽ አግኝተዋል። በፓርላማው ብቸኛ የግል ዕጩ የሆኑት ዶክተር አሸብር ወልደ ጊዮርጊስ ከተመሳሳይ ጾታ ግንኙነት መብት ጋር በተያያዘ ባደጉ ሀገራት ይደረጋል ስላሉት ጫና የጠቅላይ ሚኒስትሩን አስተያየት ጠይቀዋል። አንዲት የአፍሪካ ሀገር ግብረ ሰዶም ላይ ካስተላለፈችው ውሳኔ፣ ካወጣችው ሕግ ጋር ተያይዞ ከለጋሽ ሀገራት ብድር እርዳታ እንደማይለቀቅላት እየተገለጸ ይገኛል። እርዳታና ብድር ለማግኘት ሲባል ሕግና ፖሊሲ የመቀየር ፈተና እንደ መሪህ እንዴት ያዩታል? የሀገሪቱን የይቅርታ ሕግ ለማሻሻል ለዚሁ ፓርላማ የቀረበው ረቂቅ ግብረሰዶምን ይቅርታ ከማያሰጡ ወንጀሎች ተርታ ይመድባል። ይህንን ሕግ የማጽደቁ ሂደት ግን እስካሁንም በእንጥልጥል ላይ ይገኛል። በዶክተር አሸብር ወልደ ጊዮርጊስ የተነሳውን ጥያቄ የመለሱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንን ሁኔታ አልጠቀሱም። በጥያቄው ወደ ተነሳው የተመሳሳይ ጾታ ግንኙነት ጉዳይ ሳይገቡም ጠቅለል ያለ ምላሽ ሰጥተዋል። እርዳታ ለማግኘት ስንል ፖሊሲያችንን የሸጥንበት ሁኔታ የለም፣ ወደፊትም አይኖርም። ከዛ አልፎ ግን እርዳታ ሰጪዎችም ደግሞ የራሳቸውን መብት እንዳለ ደግሞ መገንዘብ አለብን። ምርጫው የሚሆነው ይሄንን ብር የመቀበልና ያለመቀበል ጉዳይ ነው የሚሆነው ማለት ነው። እነሱ ግን ብራቸው ስለሆነ መብት አላቸው ስለዚህ መሆን ያለበት እንግዲህ አንዳንድ ፖሊሲዎች ላይ ለነሱ የማይስማማ ነገር እንፈጽማለን ያለ አካል ከእሱ ጋር አብሮ የሚመጣው ቅጣትን ለመቀበል ዝግጁ መሆን አለበት። ብሩ የነሱ ስለሆነ ማለት ነው፣ ከወደዱ ይሰጣሉ፣ ካልወደዱ ደግሞ ሊከለክሉ መብታቸው ስለሆነ። በአዲስ አበባ ከተማ ሊካሄድ ታቅዶ የነበረው የተመሳሳይ ፆታ ግንኙነትን የሚያወግዝ ሰልፍ በኋላ ላይ መሰረዙ ይታወሳል። በሌላም በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በቅርቡ በሰጡት የፋሲካ ቡራኬ ከዚህ ቀደም ባልተለመደ ሁኔታ የተመሳሳይ ፆታ ግንኙነትን በእጅጉ ማውገዛቸው ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ